የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤንኦቻ ከትላንት በስቲያ መስከረም 21 2017 ባወጣው ሪፖርት ካለፈው ዓመት ጥር ወር እስካለንበት የመስከረም ወር ድረስ በነበሩት የዘጠኝ ወራት ዕድሜ በኢትዮጵያ በወባ ወረርሽኝ ሳቢያ ለህልፈት የተዳረገው ሰው ቁጥር 1023 መድረሱንና ከ5.9 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋራ ሲነጻጸር ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ስለ ጉዳዩ አስተያየት እንዲሰጡ በአሜሪካ ድምፅ የተጠየቁት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር መሳይ ኃይሉ በበኩላቸው በአንዳንድ ተቋማት የሚወጡ ሪፖርቶች የበሽታው ተጠርጣሪዎችንም ስለሚያካትቱ መጠናቸው ከፍ እንደሚል ገልጸው የወባ በሽታ ስርጭቱ ግን እንዳለ ነው ብለዋል። ካለው ከበሽታ ስርጭት አንጻር እኛ በሳምንቱ ስንገመግም ሰው ሁለት መቶ ሺህ ሰው ይታመማል። ግን በከፍተኛ ደረጃ የሞት መጠኑ ዝቅተኛ ነው ያለው በተለያየ ምክንያት የወባ ህመሙ የበረተባቸው የጤና አገልግሎቱን ሕክምናን እያገኙ የሚጎዱ ሰዎች ልኖሩ ይችላሉ። ግን ከምን ጊዜውም በተሻለ ሁኔታ የሞት መጠን የቀነሰበት እና ይህም የሆነበት አንደኛ ምንድን ነው ቶሎ ሕክምና እንዲያገኝ አገልግሎቱ ተደራሽ እንደሆን ተደርጎ የተሰራ ነው ያለው ላይ ካለው ከዚህ ቁጥር አንጻር ስነጻጸር በፊት ከሁለት መቶ ሺህ በላይ እንኳን በሳምንት ሲመዘገብ የነበረው አሁን እየቀነሰ መጣበት አለ። ባለፉት ሶስት አመታት በሀገሪቱ የነበረው የወባ በሽታ የስርጭት መጠን ከፍተኛ እንደነበር የጠቀሱት ዶክተር መሳይ ኃይሉ የወረርሽኙን ስርጭት ለመቀነስ በጤና ሚኒስቴር ስር በሚገኙ ተቋማትና በክልሎች ትብብር ብርቱ ጥረት መደረጉን ተናግረዋል። ሰባ በመቶ የሚሆነው የወባ በሽታ ስርጭት ያለው በ222 ወረዳዎች ውስጥ መሆኑን የጠቀሱት ዋና ዲሬክተሩ በተለይም ባለፉት ሶስት ወራት የተሰራው የመከላከል ጥረት ውጤት አስገኝተዋል ብለዋል። ከሶስት ወር ጀምሮ ማለት ነው። ብሔራዊ የሕብረተሰብ ጤና አደጋ ማስተባበሪያ ማዕከል፣ የጤና ሚኒስቴር፣ ሁሉም የጤና ሚኒስቴር ተጠሪ ተቋማት እና ባለድርሻ አካላት አንድ ላይ የመከላከል እና የመቆጣጠር ስራው ተጠናክሮ ይቀጥላል። የወረዳ ብቻ ሳይሆን እስከ ቀበሌ ድረስ እቅድ በማውጣት ባለሙያ በማሰማራት የተለያዩ የመከላከል ነ ስራዎች ሕብረተሰቡን የማሳተፍ ስራ ርጭት የማካሄድ የቤቶች ርጭት ማለት ነው። የወባ ትንኝን ለመግደል ስራዎች የተሰሩ ናቸው። የየሳምንቱ በተለይ እነዚህ በጣም የወባ ጫና አለባቸው። ነው ወባማ ወረዳዎች ላይ አሁን በተሰሩ ስራዎች ላይ የመቀነስ አዝማሚያ አለ። በሀገር አቀፍም ደረጃ ሰፊ ንቅናቄ ተደርጎ የተሰራ ስለሆነ በሶስት ወር ውስጥ አሁን ጥሩ መሻሻል አለ። ካለፉት ሰባት አመታት ጀምሮ የወባ ስርጭት በኢትዮጵያ እየጨመረ መምጣቱን የሚገልጸው የዩኤን ኦቻ ሪፖርት የስርጭት መጠኑ ሲታይም 50 በመቶ በኦሮሚያ፣ 17 በመቶ በአማራ፣ 9 በመቶ በደቡባዊ ምዕራብ እንደሆነ ይገልጻል። በሌሎችም ክልሎች እንደዚሁ የተለያየ መጠን ያለው ስርጭት እንደሚስተዋል ይጠቅሳል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተሩ ዶክተር መሳይ ኃይሉ ደግሞ የወባ በሽታ ስርጭት በብዛት የሚታየው በምዕራብና በሰሜን ምዕራብ የኢትዮጵያ አካባቢዎች እንደሆነ ገልጸዋል። ከያዝነው የመስከረም ወር ጀምሮ ለወባ ስርጭት የተመቸ ወቅት መሆኑን የጠቀሱት ዶክተር መሳይ በዚህ ምክንያት በሚመጡት ሦስት ወራት ችግሩ ሊባባስ ይችላል ብለዋል። ይህን ታሳቢ በማድረግም በሽታውን የመከላከል ሥራ ቀድሞ መጀመሩንና እስካሁን ከ19 ሚሊዮን በላይ አጎበር መሰራጨቱን ዶክተር መሳይ ኃይሉ አመልክተዋል። ሌሎች የመከላከል ሥራዎችም ተጠናክረው እንደሚቀጥሉ ተናግረዋል። ወባ የሜጀር ትራንስሚሽን ወቅት ወይም ወባ የወባ ህሙማን ቁጥር ለትንኝ መራባት ምቹ የአየር ጸባይ ስለምኖር የሚሆንበት ወቅት መሆኑን ታሳቢ በማድረግ ቀድመን ስራዎችን ጀምረናል። በአሁኑ ጊዜ በሰሜን ምዕራብና በምዕራቡ ሀገራችን ክፍሎች ላይ ከፍተኛ ጫና ያለባቸው ወረዳዎች አሉ። ሁለት መቶ ሀያ ሁለት ወረዳዎች አካባቢ ናቸው። እነዚህ በጋምቤላ፣ በቤንሻንጉል ጉሙዝ፣ በአማራ ከፍል ትግራይ እና እንዲሁ ከፍል ምዕራብ ኦሮሚያ አካባቢ እና ስርጭቱ ያለው እነዚህ አሁንም በጣም ለወባ ትንኝ መራባት ምቹ የሆነ አየር ንብረት ያለባቸው አካባቢዎች ስለሆነ እነዚህ ሁለት ሶስት ወራት ደግሞ የመጨመር ሁኔታ የምኖርባቸው ወራቶች ስለሆኑ ከምንጊዜው ጊዜው በበለጠ ሁኔታ ጠናክረን የሚላችን ራ እያስተባበርን ነው የምንገኘው። የዩኤን ኦቻ ሪፖርት የተለያዩ አጋር ድርጅቶች የኢትዮጵያ ጤና ሚኒስቴርን የወባ በሽታ መከላከል ጥረትን እንደሚደግፉ ገልጾ በተለይም በአማራና በኦሮሚያ ክልሎች መንግስት በማይደርስባቸው አካባቢዎች አጋር ድርጅቶቹ የሕክምና ቁሳቁስና መድኃኒቶችን እንደሚያሰራጩ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።